Yut Atuç Alım መዝናኛ ካናዳ ውስጥ በየሁለት ወሩ በአማርኛ ቋንቋ ታትሞ ለአንባቢያን የሚቀርብ መጽሔት ነው። የመጽሔቱ መስራችና ዋና አዘጋጅ ዳንኤል ገብረ ማርያም እንደሚለው መጽሔቱ ትኩረቱን ያደረገው ወጣቶችን በሚመለከቱ ርዕሰ ጉዳዮች ላይ ነው። ወጣቱ ባህሉንና ማንነቱን እንዲያከብር ነው እኛ የምንፈልገው። ምክንያቱም እዚህ ሀገር የሚያድጉ ልጆች ወይም ቤተሰቦቻቸው ትልቅ የባህል ለውጥ ያጋጥማቸዋል። ስለዚህ ባህላችን የሚያኮራ እንደሆነ፣ የሚያኮራ ታሪክ እንዳለን፣ የሚያኮራ ማንነት እንዳለን፣ ይህንን ነገር የራሳችን ባህል፣ የአመጋገብ ዘይቤ፣ ያለባበስ፣ እንዲሁም ደግሞ የጸጉር ስታይል ሁሉም ነገር እንዳለን የሚያሳይ እነዚህ ባህሎቻችንና ታሪኮቻችን ነው ሪፍሌክት የምናደርገው። ለወጣቶቹ እነዚህ ነገሮች ነው የምናስተምረው ማለት ነው። በተለይ ደግሞ አዲስ ለሚመጡት ላይ የሚያተኩር ይመስለኛል። ትክክል ነው? አዎ አዲስ የሚመጡ ወጣቶች ወይንም ደግሞ እዚህ ሀገር የሚመጡ ሰዎች እዚህ ሀገር መጥተው መማር እንደሚቻል መስራት እንደሚቻል ለውጥ ማምጣት እንደሚቻል ለውጥ ቢኖርም እዚህ ሀገር ውስጥ ማለት ነው። ምክንያቱም ኢትዮጵያ ውስጥ እንደነበረው ባህል ኢትዮጵያ ውስጥ እንደነበረው አስተሳሰብ አይደለም። እዚህ ሀገር ያለው የወይዘሩ የተለያዩ ብዙ ችግሮች ሊኖሩ ይችላሉ እና ያንን ችለው ያንን ተቋቁመው ለውጥ ማምጣት እንደሚቻል መኖር እንደሚቻል መስራት እንደሚቻል እዚህ ሀገር ሌሎቹ ሰዎች የደረሱበት ቦታ ላይ መድረስ እንደሚቻል ይህንን ነገር ለማሳየት ነው የምንሞክረው። See የመጽሄቱን የፊት ገጽ ለተመለከተ ታዋቂ ኢትዮጵያውያን እዛ ላይ ይታያሉ፣ ምስላቸው ይታያል። በኢትዮጵያ ጉዳይ ላይ ነው ጠቅላላው መጽሄቱ የሚያተኩረው ወይስ ሌላ ርዕሰ ጉዳዮችንም ትዳስሳላችሁ? ሰባ አምስት በመቶ ኢትዮጵያ ውስጥ በሚገኙ ሰዎች ላይ ነው እንትን የምናደርገው። እዛ ጋር የፊት ገጽ ላይ የምናወጣቸው ሰዎች እንግዶቻችን ናቸው እና እነዛ ሰዎች ተጽዕኖ ፈጣሪ ወይም ደግሞ የስኬት አሪያ የሆኑ ሰዎችን ነው እዛ ፊት ለፊት ላይ የምናወጣው። ከዚህ በፊት ሊያ ከበደን አውጥተናል፣ ሩታ መንግስት አብን አውጥተናል፣ ዘዊኬንድን እንዲሁም ደግሞ በአሁኑ ትማችን ደግሞ ግሩም የሚያስን አውጥተናል። ኢትዮጵያዊ ወይም ደግሞ ትውልድ ኢትዮጵያዊ ሆነው ወጣቶች ሆነው የወጣቱ አሪያ ሊሆኑ የሚችሉ ሰዎችን መርጠን ነው ዛገኙ በስራቸው በስብእናቸው፣ ወይም ደግሞ የተለያዩ እርዳታዎችን ለህብረተሰቡ የሚያደርጉ ህብረተሰቡን የሚያስተምሩ ግንዛቤ የሚፈጥሩ ሰዎች የሚመርጠው። ከዚህ በተጨማሪ ኢትዮጵያውያን ያልሆኑ አንዳንድ ደስ የሚል ታሪክ ያላቸው ወይም ደግሞ ሞቲቬት የሚያደርጉ ዓለም አቀፋዊ የሆኑ ትልልቅ ሰዎችን መጽሄታችን ላይ እናስተናግዳለን ማለት ነው። እነዛም ሰዎች ከነዚያ ህይወት ልንድ ወይንም ደግሞ ካለፉበት መሰናክል እኛ ምን እንማራለን የሚለውን ነገር ችግሮችን፣ መከራዎችን አልፈው ትልቅ ቦታ ላይ የደረሱ ሰዎች እነዛ መጽሄት ላይ እናስተናግዳለን። ዳንኤል ይህንም መጽሄት እንዲጀምር የገፋፋው ሄኖክ አበጀ የተባለው ጓደኛው እንደሆነ ይናገራል። በአሁኑ ሰዓት ደግሞ አሌክሳንደር ሰማው ከተባለ ጓደኛው ጋር መጽሐፉን በጋራ ያዘጋጃሉ። መጽሐፉ መታተም ከጀመረ ሁለት ዓመት አስቆጥሯል። ዳንኤልም ሙሉ ትኩረቱን አሁን ወደ መጽሔቱ አድርጓል። እንግዲህ እዚህ ሀገር መጽሔቱን ስንጀምር የነበረው ሌላ ስራ እንሰራለን እንደ ሁለተኛ ስራ አድርገን ነበር የምንሰራው ማለት ነው። አሁን ግን ሙሉ ጊዜያችንን መጽሔቱ ላይ ሰጥተን መጽሔቱ እያደገ ይገኛል። አሁን ያው እዚህ ሀገር ጊዜ ጥረት አለ፣ እንዲሁም ደግሞ የህትመት ዋጋ በጣም ውድ ነው። ከዚህ በተጨማሪ ደግሞ የተለያዩ ጽሁፎች ማዘጋጀት፣ ዲዛይኑ መስራት ጊዜ የሚወስድ ስራ ነው። እነዚህ እነዚህ ነገሮች ትንሽ አስቸጋሪ ነበሩ። ነገር ግን ብዙ የሚደግፉን ሰዎች አሉ፣ አብረውን የሚሰሩ ሰዎች አሉ። ከነሱ ጋር በመሆን ይህንን መጽሄት እዚህ ደረጃ ላይ ልናደርሰው ይችላል። ዳንኤል ካናዳ ውስጥ በራሱ ቋንቋ የራሱን መጽሄት ማሳተም በመቻሉ ደስተኛ ነው። በዚህ ሳምንት ገበያ ላይ የዋለው አዲሱ የመዝናኛ አተም ይዘት ምን ይሆን? አዲሱ እትማችን ግሩም ኤርሚያስን ነው ያስተናገድ ነው። ግሩም ኤርሚያስ አሁን ኢትዮጵያ ውስጥ የታወቀ የፊልም ባለሙያ ነው። እንዲሁም ደግሞ አዲስ የሚሰራው አዲስ ፊልም አለ። ስለ እሱ እንዲሁም ደግሞ ወጣትነት ጊዜ ስላሳለፋቸው ነገሮች፣ እንዲሁም በውጭ ሀገር የሚኖሩ ሰዎች እንዴት ችግርና መከራዎችን አልፈው እንዴት ወደ ጥሩ ሁኔታ ማለፍ እንደሚችሉ የተለያዩ ጉዳዮችን እሱን አነጋግረኗል። ኢትዮጵያ ሄደን ነው ኢንተርቪው ያደረግ ነው። ከዚህ በተጨማሪም ዘሪቱ ከበደ አለች። እንዲሁም ደሳለኝ ኃይሉ የሚባል ሌላ የኢትዮጵያ ፊልም ሰሪዎች ምክትል ፕሬዚዳንት የነበረ ሰው እሱንም ኢንተርቪው ያደርገናል። እንዲሁም ደግሞ የባህላዊ ልብሶቻችን በሚል አምድ ላይ ባህላዊ ልብሶቻችን እንዴት ናቸው፣ እንዴት መሰራት ይኖርባቸዋል የሚል ሌላ አምድ አለን። ከዚህ በተጨማሪ ደግሞ ማርዜን የምትባል አንድ የፊልምና የሜካፕ ባለሙያ እሷንም አምዳችን ውስጥ አካተናል። በጣም እጅግ በጣም ስለ ዓለም ዋንጫ እየደረሰ ስለሆነ ስለ ዓለም ዋንጫ የሚያወራ በስፖርት አምዳችን ላይ እንዲሁም ደግሞ በጤና አምዳችን ላይ ደግሞ የስራ ጫና የሚያመጣው የጤና መዘዝ የሚል አንድ ጽሑፍ አለ። ከዚህም በተጨማሪ ደግሞ እንዴት ቤተሰቦች ልጆቻቸውን ከሶሻል ሚዲያ ወይም ደግሞ ገና ለአቅመ አዳምና ሔዋን ያልደረሱ ልጆቻቸውን የሶሻል ሚዲያ በሚጠቀሙበት ጊዜ እንዴት መቆጣጠር እንደሚገባቸው የሚያስተምር አንድ ጽሁፍም አለ። እጅግ በጣም ወደ ሀምሳ ሁለት ፔጅ ነው መጽሄታችን እንትን ያደረገውና በጣም እጅግ የሚያስተምሩ የሚያዝናኑ የሚያሳውቁ ጽሁፎችን ያካተተ መጽሄት ነው ይላል የመጽሄቱ አዘጋጅ ዳንኤል። መጽሄቱ እስካሁን በሰሜን አሜሪካ ሲሆን ለገበያ የቀረበው፣ ወደፊት ደግሞ ወደ ሌሎች አህጉሮች የማከፋፈል እቅድ እንዳለው ዳንኤል ይናገራል። ወደ ኢትዮጵያ ሄደን ነበረ። ይህንን ነገር ለመስራት ይህንን ነገር ለማስፋፋት እንዲሁም ደግሞ ወደ አውሮፓ እና አውስትራሊያ እንዲሁም የሚያሰራጩልን ሰዎች በማነጋገር ላይ እንገኛለን። ስለዚህ ኢትዮጵያውያን በሚገኙበት ቦታ ሁሉ፣ ወደ ጃፓንም በአሁኑ ትማችን ጃፓንም ማሰራጨት እንጀምራለን። የኢትዮጵያ ኮሚኒቲ አባላት ኮንታክት ስላደረጉ መጽሄታችንን ወደ ጃፓን በሚቀጥለው እትም ጀምሮ ወደ ጃፓን አገር ውስጥ ስርጭት ይጀምራል ማለት ነው። ስለዚህ የስርጭት አድማሳችን በማስፋት ላይ እንገኛለን። ስለዚህ ሞ በሚቀጥለው ስማችን ወደ ኢትዮጵያም ወደ አውሮፓም የምንገባበትን ሁኔታ እየመቻችን እንገኛለን። ዳንኤል በካናዳ ሲኖር አስር ዓመታት ተቆጠሩ። ኢትዮጵያ ያለም ከመገናኛ ብዙሃኑ አለም ብዙም አራቀም ነበር። ኢትዮጵያ ውስጥ በተለያዩ የስነ ጥበብ ማሰልጠኛ ተቋማት የቪዲዮግራፊ የፎቶግራፊና የኤዲቲንግ ትምህርቶችን አስተምር ነበረ። በማስተር እንዲሁም በካም እና ፕሮፌሽናል በሚባሉ ትምህርት ቤቶች ውስጥ ከአምስት ሺህ በላይ ተማሪዎችን በቪዲዮግራፊ በፎቶግራፍና በኤዲቲንግ ሙያች አሰልጥኝ። አሁን እነዚህ ሰዎች በኢትዮጵያ ፊልሞች እንዲሁም ደግሞ ፎቶግራፍ ታሪክ ውስጥ የተለያዩ ቦታዎች ላይ በመስራት ላይ ይገኛሉ። ከዛም ወደ ካናዳ ሀገር በመምጣት እዚህ ሀገር ኑሮዬን አድርጌያለሁ። ለምን ወደዚህ ላይ አተኮርኩ? ለምን መጽሔት መስራት ፈለግ? ወደዚህ ወደ መጽሔት ስራ ላይ ላተኮር የቻልኩበት ዋና ምክንያት ወደዚህ በመመጣበት ጊዜ ሕብረተሰቡን በራሱ ቋንቋ እያዝናኑ የሚያስተምሩ በራሱ ቋንቋ የሚታተም ነገር ስላላየሁ ወይንም ደግሞ እዛ ጋ ጋፕ ስለነበረ ያ ደግሞ እኔ የማምንበትን ነገር ወይንም ደግሞ እኔ ለህብረተሰቤ አንድ ነገር ማስተማርና ማሳወቅ አለብኝ ከጓደኞቼ ጋር ብዬ በማሰብ ነው ወደዚህ ወደ መጽሔት ህትመት ስራ የገባሁት ማለት ነው። ስለዚህ ዋናው ዓላማዬ ህብረተሰቡን ለማስተማር፣ እያዝናኑ ለማሳወቅ እና በህብረተሰባችን መካከል ደግሞ ይህ መጽሔት እንደ ብሪጅ ወይንም ደግሞ እንደ ድልድይ ሆኖ የተለያዩ ሰዎችን እንዲያገናኝ መገናኛ እንዲሆነን ብዬ በማሰብ ነው መዝናኛ መጽሔት ታትሞ ብቻ ሳይሆን ሲሆን በዲጂታል መልክም ኢንተርኔት ላይ ይገኛል። መጽሄቱ ታትሞ ለገበያ ይቀርባል። እንዲሁም ደግሞ የራሳችን ዌብሳይት አለን፣ እንዲሁም የፌስቡክ ፔጅ አለን፣ የኢንስታግራም ፔጅ አለን። እዛ ላይ መጽሄታችን ይገኛል ማለት ነው። መጽሄታችንን ገዝተው ወይንም ደግሞ መጽሄታችንን ያንን ማግኘት የማይችሉ ሰዎች፣ ምክንያቱም አሁን የዲጂታል ዓለም ነው ስለዚህ መጽሄታችንን በፌስቡክ፣ በኢንስታግራም እንዲሁም ደግሞ በራሳችን ዌብሳይት ላይ ማግኘት ይችላሉ። ግን ይህንን መጽሄት በዚህ በዲጂታል ዓለም የምናሳትንበት ዋናው ምክንያት ሰው ከኮምፒውተሩ ወይንም ደግሞ ከስልኩ ርቆ አንዳንዴ ደግሞ ቁጭ ብሎ ቤቱ በሚሆንበት ጊዜም ወይንም ደግሞ ዝናና በሚወጣበት ጊዜም በራሱ ቋንቋ እንዲያገኙ ያደርጋል ብለን እናስባለን። በካናዳ መዝናኛ የተሰኘ መጽሔት መስራች እና ዋና አዘጋጅ ዳንኤል ገብረማርያም ነበር የዛሬው የወጣቶች አለም እንግዳችን። ሳምንት በሌላ ርዕስ እንገናኝ። ልደት አበበኔ ጤና ይስጥልኝ።